አድማጮች አሁን በወቅታዊ የኢትዮጵያ ጉዳዮች ላይ የሚያተኩር ልዩ ቅንብር ነው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሐሙስ ለፓርላማቸው ባቀረቡት ዘገባ በኦሮሚያና በሌሎችም አካባቢዎች ለተፈጠረው የሕዝብ ቅሬታ ፓርቲና መንግስቴ ኃላፊ ናቸው ብለዋል። ለመሆኑ ይህ ማለት ምንድን ነው? ኃላፊነት መወሰድ ሲባልስ እስከምን ምን ይደርሳል ሲል ይንደረደራል። በዚህና በሌሎችም የጠቅላይ ሚኒስትሩ ሪፖርት ላይ ሶስት እንግዶች ለትንታኔ ተጋብዘዋል። ሁለቱ ከኢትዮጵያ ናቸው። አቶ ገብሩ አስራት የአረና ትግራይ ፓርቲና የመድረክ አመራር አባል፣ አቶ አበባው አያሌው በአዲስ አበባ ዩኒቨርሲቲ የታሪክና የስነ ጥበብ መምህር፣ እንዲሁም ከዚህ ከዩናይት ስቴትስ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስና የህገ መንግስት ጉዳዮች መምህር ያወያያቸው አዲስ አበባ በነው ከጠቅላይ ሚኒስትር ኃይለ ማርያም ሪፖርት አንድ ዘለላ ነቅሶ በማውጣት ነው የሚንደረደረው። ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን። የሕዝቡን ጥያቄዎች ፈጥኖ ምላሽ ባለመስጠት ምክንያት ከሕዝብ ጋር ቅራኔ ውስጥ እየገባን መጥተናል። ካአሁን በኋላ አርሶ ሆነ የከተማ ነዋሪ በትከሻው ላይ ተጣብቆ መኖር አይቻልም። በኦሮሚያና በሌሎችም አካባቢዎች ለተፈጠረው የህዝብ ቅሬታ ነው የሚሉት የህዝብ ቅሬታ ፓርቲና መንግስት ኃላፊ ናቸው። በማንም ላይ ጣት አንቀስርም። ቶሎ መልስ ብንሰጥ ኖሮ ከዚያ አንደርስም ነው እና፣ ምን ማለት ነው አንድ ፓርቲ ወይም መንግስት ጥፋቱን አመነ ሲባል ምን ማለት ነው? እስከምን ድረስ ይሄዳል? አቶ ገብሮ ከእርስዎ ልጀምር፣ ከአዲስ አበባ። መልካም ጠቅላይ ሚኒስትሩን ንግግር ከአሁን በፊትም አዳምጫለሁ፣ አሁንም ሰምቼዋለሁ። ኢህአዴግ በተለያዩ ጊዜያት ይቅርታዎችን ይጠይቅ ነበር። ለምሳሌ ከሁለት ዓመት በፊት ነው ይመስለኛል፣ መብራት በተደጋጋሚ ይቋረጥና ይጠፋ ስለነበር በአዲሱ ዓመት ፓርላማ መክፈቻ ፕሬዚዳንቱ ለዚህ ይቅርታ እንጠይቃለን ብለዋል። ግን ዋናው ጉዳይ በምን ጉዳይ ላይ ነው ይቅርታ እየጠየቁ ያሉት የሚለው ነው ወሳኝ የሚሆነው ይመስለኝ በኦሮሚያም ትግራይም በአማራም በደቡብ በሁሉም የሀገራችን ክፍሎች እየታዩ ያሉ ክስተቶች ተመሳሳይ ናቸው። ግን ይቅርታ መጠየቅ ያለበት በክስተቶቹ ላይ መሆን የለበትም ጥፋቱ ከዛ የዘለለ በቅሬታዎች ላይ ሳይሆን ከዛ የዘለለ ነው። እነዚህ ክስተቶች ናቸው ምንጩና ዋና ምክንያቱ በሀገሪቱ የተንሰራፋው አፈና፣ የዲሞክራሲ እጦት፣ የህግ የበላይነት መጥፋት፣ ተጠያቂነት ያለመኖር መኖር፣ ሰብአዊ መብቶች መዳፈን እና መሰረታዊ በሆኑ ስርዓቱን በሚገጹ ጉዳዮች ላይ ምንም ነገር አላሉም። የአዲስ አበባ ማስተር ፕላን ጉዳይ፣ የቅማንት ጉዳይ፣ የወልቃይት ጉዳይ፣ የኦሮሚያ ሌሎች ጉዳዮች እነዚህን ባለመመለሳችን ይቅርታ እንጠይቃለን ቢሉ በጣም እስማማ የመቸኝም ነበር ይስማማኝ ነበር። አሁን ያሉት ግን ቅሬታዎች አሉ እነዚህን ቅሬታዎች ፍጥነን ባለመመለሳችን ነው ያሉትና ጭራሽ ህዝቡ ከሚያነሳውና ከተፈጠረውም ችግር አንጻር ተፈጥሮ ካለውም ቀውስ አንጻር ሲታይ የሚመጥን ሆኖ አልታየኝም። የህዝብን ቅሬታ በተመለከተ ጥፋተኛንን ኃላፊነት እንወስዳለን ሲባል እስከምን ምን ይሄዳል ነው ጥያቄ አቶ ብሩ ያልጠቀሱት ነገር ካለ። አቶ አበባ ወደ እርሶ ልምጣ፣ በኋላ ፕሮፌሰር አልማርያም ጋር ሄዳለሁ፣ ከህግ አኳያም እንዲያዩት። አቶ አበባ፣ እኔ ትንሽ ጉራማይሌ ነው የሆነብኝ። በአንድ በኩል ለመጀመሪያ ጊዜ አይ እኛን ራሳችን እንመርምር የሚል ነገር በአደባባይ መናገራቸው ነው፣ ተወካዮች ምክር ቤት በቴሌቪዥን በሬዲዮም ይሄን መናገራቸው፣ አንድ እንግዳ የሆነብኝ ነገር ይሄ ነው። ለህዝቡም አዲስ አበባ ውስጥ እንግዳ የሆነና መነጋገሪያ የሆነ እንደው መልካም ነገር ይሆን እንዴ ይሄ ነገር ብሎ አሁን ህዝቡ ብዙ ሲወያይበት የሰነበተ ነው። ግን ትልቁ ችግር ምንድን ነው ራስን መመርመር እንዳለ ይሁን በዝግምገማቸው በምን በምን ሲያደርጉት የነበረ ነው። ይሄ ወደ መድረክ ወጣ፣ ለህዝብ ይፋ ሆነ። ስለ ይቅርታው ጉዳይ ትንሽ የቃላት አክሮባት ይመስለኛል። አንደኛ በተፈጠረው ጉዳትም ፌዴራል መንግስት ያዘነ ሲሆን ለተፈጠረው ችግር ሁሉ ይቅርታ ይጠይቃል ነው ያሉት። እነዚህ ሁሉ ችግሮች ያመጣው የፌዴራል መንግስት ውሳኔ ይመስለኛል የቅማንትን ጉዳይ የአማራ ክልል ራሱ አመንጭቶት በህግ አካሄድ ሄዶበት የወሰነው ጉዳይ አይደለም። የኦሮሚያ ማስተር ፕላን ጉዳይም የአዲስ አበባ ከተማ አስተዳደርና የኦሮሚያ ክልላዊ መንግስት ተመካክረው ያመጡት አይደለም። የፌዴራል መንግስት አብዛኛውን የሰራው ነገር ነው እና እዚህ ላይ በጣም ትንሽ ጉራማይን የሚሆነው የፌዴራል መንግስት ያዘነ ሲሆን፣ ለተፈረቀረው ችግር ሁሉ ይቅርታ ይጠይቃል። እሺ መልካም ጥፋቱን ግን ያጠፉት ክልላዊ መንግስቶች ናቸው አይነት ነው። በእነሱ ምትክነው ይህን ይቅርታ ምንጠይቀው። ብዙ ያልተብራሩ ነገሮች አሉ ተከስቷል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ሕዝቦች በከፍተኛ ደረጃ ይቅርታ ይጠይቃል። ይሄ ይሄ ነው ይቅርታ የሚለው ግልጽ አይደለም። ያ አተባው እንደው ግልጽ እንዲሆን እርሶም በደንብ ጠቅሰው አስቀምጠውታል። ይቀጥሉ እና ወደ ፕሮፌሰር አለ ይሄዳለሁ። ያ ከሆነ ይቅርታን ብቻ ሳይሆን ሕዝብ ሞቷል። በዚህ ተጠያቂነቱን ልክ ራሳቸው መውሰድ አለባቸው። በደንብ አድርጎ ግልጽ ተደርጎ መቀመጥ አለበት። ይሄ እንደው ለሕዝብ ፍጆታ የቀረበ እንጂ ይሄን ያክል ከልብ ስህተትን አምኖ እናስተናክክላለን፣ ይሄኛውን ደግሞ እኛ ያመጣ ነው፣ ጉዳትም የደረሰው ምክንያት ነው የሚል ግልጽ የሆነ ነገር ምንም አላይበትም። ፈቃር አክሮባትነት እንደው ያልፋል ብዬም አላምንም። እንዳሉት ነው፣ የአድማጮቻችን አስተያየትም እንደዛ ነው። ግልጽ አይደለም። ምን ማለት ነው ነው? የታሰሩ ሰዎች አሁን ይፈታሉ? የተበደሉ ሰዎች ይካሳሉ? ንብረታቸው የወደመ ካሳ ይሰጣቸዋል? ወዘተረፈ ይሄን ያሉበት ሁኔታ የለም ነው። ፕሮፌሰር አልማርያም በተለይ ከህግ አኳያ ምን ማለት የሆነ ይሄ ጥፋት ሰርተናል ማለት ህዝቡ ቅሬታ ገብቶታል ነው ያሉት። አዎ በእኔ አስተያየት እንኳን ነገሩ በጣም ግልጽ ነው። አንደኛ የፕሮፓጋንዳ ዘመቻ ነው፣ የሆኑትን ነገሮች አልሆኑም ለማለት ነው። አንድ ሰው ካንሰር ታሞ በሽታ ራስ ምታት ነው እና ስለ ራስ ምታትህ እንነጋገር ለማለት ነው። ለምሳሌ ኃይለማርያም የሚያወራው ምንድን ነው? ስለ ቅሬታ ያወራል። አንድ ቦታ ላይ ይቅርታ ብሎ ቃሏን ወርወር አድርጓል። በጠቅላላ አቀራረቡ ደግሞ አጥፍተናል ግን ተደፋፍኖ ነገሩ ይቀመጥና ወደፊት እናሻሻላለን። ደግሞም ህዝቡ በሚሰማበት ጊዜ እንዴ ራሳቸውን ሂስ አቅርበው ምናልባት ለመሻሻል የሚፈልጉ ናቸው የሚልም አይነት አስተያየትን ያዘሉ ነገሮች ነው የተናገረው። ለእኔ ግን ይሄ ሁሉ ያዞንባ ብዬ ነው ማለት ዋናው ነገር ተጠያቂነት ነው። ተጠያቂነት ማለት በተለይ በጠቀስከው ህጋዊ መንገድ ምንድን ነው ተጠያቂነት፣ የሞት አደጋዎች፣ በንብረት ላይ የደረሱት፣ የህዋት ወታደሮች የፈጸሙት ወንጀሎች፣ የመሳሰሉትን ለእነዚህ ሁሉ ማን ነው ተጠያቂነቱ? ነው ይሄ ደግሞ ዋና አንገብጋቢ ጥያቄ ነው ነው እንደምናውቀው ሁሉ ያለው አገዛዝ ተጠያቂነት የሚባል ነገር አያውቅም። ለምሳሌ በሁለት ሺ አምስት ከምርጫው በኋላ የተገደሉ መቶ ዘጠና ሶስት ሰዎች እስከ ሰባት መቶ ስልሳ ሶስት ሰዎች የቆሰሉ አሉ። ስለ እነሱ የተጠየቀ ነገር የለም። ስለዚህ በየቦጥ በየጊዜው እየተደጋገመ ሰው ይገደላል፣ ይጨፈጨፋል፣ ይረሸናል፣ ግን ተጠያቂነት የለም። ስለዚህ ጣት መቀሰር ይላል። ጣት መቀሰር ማለት እነሱ ናቸው ሰው ይሄ ቴሮሪስት ነው፣ ይሄኛው አሸባሪ ነው፣ ይሄኛው አትፊ ነው፣ ይሄኛው ደም አፋሳሽ ነው እያለ ጣት ይቀስራል። ነገር ግን ጣቱን አውራ ጣቱን በሚቀስ በት ጊዜ ሶስት ጣት ደግሞ ራሱ ላይ እንደሚቀስር አይታየው ስለዚህ ዋናው ነገር በህግ ብዙ ተጠያቂዎች ነገሮች አሉ። በፖለቲካም ተጠያቂዎች ነገሮች አሉ። ምንድን ነው አንደኛ መልካም አስተዳደር ምርጫ መስረቅ ማለት ዋናው የመልካም አስተዳደር ትልቁ ጉድለት እሱ ነው። ህዝብን ሳይጠየቅ የህግ በላይነት ሳይኖር መብቱ ሳይጠበቅ መሬቱን መንጠቅ ራሱ የአስተዳደር ጉድለት ነው። ጋዜጠኞችን ማሰር የአስተዳደር ጉድለት ነው። ህዝቡን ማሸበርና ህዝቡን ማንቀጥቀጥ እነዚህ ነገሮች በሙሉ ጉድለቶች ናቸው። ስለዚህ ቅሬታ ብሎ በሚያወራበት ጊዜ የህዝቡን አእምሮ እንደ መስገብ ይሄ ቅሬታ አይደለም። ይሄ ትልቅ አስቸጋሪና ያንን መንግስት ካለበት ቦታ መወገድ ያሉበት ነገሮች ድረስ የሚያደርስ ጥያቄ ነው። ስለዚህ ይህን ደዋሰን ማለፍ አንችልም። ያለውን መንግስት እስከ ማስወገድ ቢሉ ፕሮፌሰር አልማርያም የፖለቲካ መሪዎችም እንደ ዶክተር መራ የመሰሉት ይሄ ፓርቲ ጥፋት ሰርቻለሁ ካለ ከስልጣን መውረድ ነው ያለበት እስከ ማለት ይሄዳሉ። ይሄ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ በቅቶታል። ህዝቡ በቃኝ ብለዋል። ሂዱልን፣ አልመረድ ናቸው እያለ ነው ህዝቡ። ይሄንን ነው የሚለው ነው። በዚህ የተነሳ በዚህ ላይ ገፋ አድርገው ፕሮፌሰር አል ተናግረው ወደ አቶ ገብሩ እመልሳለሁ።